The voice of America. በኢትዮጵያ የቦክስ ታሪክ ውስጥ ስመጥር ከሆኑት አንዱ የነበረው ሰይፉ መኮንን ወይም በቅጽል ስሙ ጢቦ ከዚህ ዓለም በሞት ተለየ። ሰይፉ መኮንን ሁለት ጊዜ ሀገሩን ወክሎ በኦሎምፒክ የቦክስ ውድድር ላይ ተሳትፏል። ሎስ አንጅለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በዚሁ የስፖርት ሰው ህልፈት ዙሪያ አጭር ዘገባ ልኮልናል። ቀጥሎ ይቀርባል። አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን የቦክስ ስፖርት ከባድ ሚዛን ተወዳዳሪ ሰይፉ መኮንን ወይም በቅጽል ስሙ ጢቦ ለበርካታ ዓመታት በኩላሊት በሽታ በሕክምና ሲረዳ ቆይቶ ከትላንት በስቲያ በተወለደ በ67 ዓመት ዕድሜው በሎስ አንጀለስ ከተማ ከዚህ ዓለም በሞት ተለይቷል። የአውሮፓውያን ዘመን አቆጣጠር በ1972 ዓ ም እና በ1976 ዓ ም በሙኒክ ና ሞንቴሪያል በተካሄደው የኦሎምፒክ ውድድር ላይ ሰይፉ ጢቦ አገሩን ወክሎ ተወዳድሯል ሰይፉ መኮንን የቦክስ ስፖርት የጀመረው እንደ አውሮፓውያን ዘመን አቆጣጠር በ1971 ዓ ም በዳግማዊ ምኒልክ ትምህርት ቤት ተማሪ በነበረበት ወቅት ሲሆን ልምምድ ያስጀምሩትም አሜሪካዊ አሰልጣኝ ኤድዋርድ ሳይመን መሆናቸውም የዚሁ አንጋፋ ቦክሰኛ ግለ ታሪክ ያትታል። የ973 ዓ ም እንደ አውሮፓውያን ዘመን አቆጣጠር በአዲስ አበባ ላይ በተካሄደው የምስራቅና መካከለኛ የአፍሪካ ሻምፒዮና ውድድር ላይ በከባድ ሚዛን ለአገሩ የወርቅ ሜዳል አስገኝቷል። ለዚህም ከቀዳማዊ ኃይለስላሴ እጅ ሽልማት ተበርክቶለታል። ለበርካታ ዓመታትም የኢትዮጵያ ብሔራዊ ቡድን የቦክስ አሰልጣኝ በመሆኑም አገልግሏል። ናይሮቢ፣ ኬንያ በነበረበት ወቅትም የዓመቱ ምርጥ ቦክሰኛ በመሆኑም ተመርጧል። ከዚያም ወደ አሜሪካ በመምጣት በስፖርት አሰልጣኝነትና የአበበ ቢቂላ ማስታወሻ ማራቶን መስራችና አስተባባሪ በመሆን ለበርካታ ዓመታት አገልግሏል። ይኸው አንጋፋዊ ስፖርት ሰው በሕክምና ሲረዳ ቆይቶ ዳግም ላይ መለስ በሞት ተለይቷል። ቦክሰኛ ሰይፉ መኮንን የሁለት ልጆች አባት ነበረ። ለአሜሪካ ድምጽ ዳንኤል አርጋውነኝ ከሎስ አንጀለስ ካሊፎርኒያ